ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን ስለ ኢትዮጵያ የተጻፉ የተወሰኑ ጽሁፎችን ጨምቆ ያቀርባል። ኤርትራ አዲስ አበባን ባግዳድ የማድረግ እቅድ እንደነበራት ተገለጸ፣ የአፍሪካ ቀንድ ረሃብ የምዕተ ዓመቱ ቅሌት ሊሆን ይችላል ተባለና የተባበሩት መንግሥታት ድርጅት የጊቤ ሦስት ግድብ ግንባታ እንዲቆም ጠየቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሮይተርስ የዜና አገልግሎት ትላንት ሐሙስ በዘገበው መሠረት ኤርትራ ባለፈው ጥር ወር በአዲስ አበባ በተካሄደው የአፍሪካ ኅብረት ጉባኤ ጥቃት ለመክፈት አሴራ ነበር። ከአልቃይዳ ጋር ለተሳሰረው የሶማሊያ አማጺያን ቡድንም ኬንያ በሚገኘው ኤምባሲዋ በኩል ገንዘብ ትሰጣለች ሲል የተባበሩት መንግሥታት ድርጅት ዘገባ ገልጿል። የተባበሩት መንግሥታት ድርጅት የቁጥጥር ቡድን ሶማሊያንና ኤርትራን አስመልክቶ ባወጣው ዘገባ የኤርትራ የስለላ ሰራተኞች በኡጋንዳ፣ በደቡብ ሱዳን፣ በኬንያና በሶማሊያ ሲንቀሳቀሱ ቆይተዋል። ስለሆነም የሀገሪቱ ተግባር ለአካባቢው ጸጥታና ሰላም አደጋ ደቅኗል ሲል ባቀረበው ዘገባ ጠቁሟል። የኤርትራ የስለላ መኮንኖች በጅቡቲ፣ በኬንያ፣ በኡጋንዳ፣ በሶማሊያና በሱዳን የሚደረገውን እንቅስቃሴ ከመጠንሰስና ከመምራት አልፈው በቀጥታ የሚቆጣጠሩና በተግባሩ የሚሳተፉ መሆናቸው ራሱ አዲሱ የኤርትራ ዘዴ በመላ የአፍሪቃ ቀንድ ሀገሮችና በምስራቅ አፍሪቃ ላይ የተቃጣ ከፍተኛ አደጋ ነው ሲል የተባበሩት መንግስታት ድርጅት ማስገንዘቡን ሮይተርስ ገልጿል። አዲስ አበባ ላይ የአፍሪቃ ህብረት ጉባኤ በሚካሄድበት ወቅት የቦምብ ፍንዳታዎች የመፈጸሙን እቅድ ያከሸፉት የኢትዮጵያ የስለላ ባለሥልጣኖች መሆናቸውን የገለጸው ሮይተርስ የማጥቃቱ እቅድ አዲስ አበባን ባግዳድ የማድረግ ዓላማ እንደነበረው ጠቁሟል። የተባበሩት መንግስታቱ ድርጅት ዘገባ እንደሚለው በኤርትራ የተጠነሰሰው እቅድ የአፍሪካ ህብረት ጽህፈት ቤትን በመኪና በተጠመደ ፈንጂ የማጥቃት ከአፍሪካ ትልቁ የሆነውን ገበያ ማለትም መርካቶን በማፈንዳት ብዙ ሰዎችን የመግደል በጠቅላይ ሚኒስትር መለስና በጉባኤው ወቅት አብዛኞቹ የአፍሪካ መሪዎች ባረፉበት ሸራተን ሆቴል መካከል ያለውን ቦታ የማጥቃት ዓላማ ነበረው። የዚህ ሁሉ ጥቃት አላማ አዲስ አበባን እንደ ባግዳድ ለማድረግ ነው ሲሉ ጀነራል ጣዓመ ከሴረኞቹ ለአንዱ እንደተናገሩ ዘገባው ጠቁሟል። የማጥቃቱ ዓላማ የኦሮሞ ነፃነት ግንባር ስራ ይምሰል እንጂ ያቀደው ያስተባበረውና የመራው በጀነራል ጣዕመ መሪነት የኤርትራ መንግስት የውጭ እንቅስቃሴ ጽህፈት ቤት እንደነበረ ዘገባው ጠቅሷል ይላል ሮይተርስ የዜና አገልግሎት። የታሰሩት ሰዎች ሁሉ ካለ አንድ ሰው በስተቀር የሰለጠኑትም ሆነ ትዕዛዝ የሚቀበሉት በቀጥታ ከኤርትራ መኮንኖች እንደሆነ የድርጅቱ ዘገባ ጠቁሟል። የተባበሩት መንግስታት ድርጅቱ ዘገባ በሴሮኞቹ እጅ የተገኘው አንድ አነጣጥሮ ተኳሽ ጠመንጃ እንደ አውሮፓ አቆጣጠር በ2004 ዓ.ም ለኤርትራ የተሸጠ እንደሆነ የሚያረጋግጥ ከሩሜኒያ የተላከ ደብዳቤን በማስረጃነት አቅርቧል። በተጨማሪም ከኤርትራ ለሴረኞቹ የተላከ ገንዘብም ሆነ ለአልሸባብ የሚሰጠው በወር 8 ሺ ዶላር እና ሌሎችንም የሚያሳዩ ተጨባጭ ማስረጃዎች እንዳሉት የመንግስታቱ ድርጅት ዘገባ መግለጹን ሮይተርስ የዜና አገልግሎት ዘግቧል። የአልጀዚራ ድረገጽ በበኩሉ ስለ እቅዱ ሲጽፍ ከተባበሩት መንግስታት ድርጅት መርማሪዎች ጋር በተደረገው ቃለ መጠይቅ ከጉዳዩ ጋር በተያያዘ ከታሰሩት ሰዎች መካከል አንዱ የሆነው ዑመር እድሪስ መሐመድ በአፍሪካ ሕብረት ጽህፈት ቤት ላይ ቦምብ ለማፈንዳት የተፈለገው የአፍሪቃ መሪዎችን ለመግደል ሳይሆን በኢትዮጵያ የጸጥታ መረጋጋት እንደሌለ ለማሳየት ነው። ይህን በማድረግም አንዳንድ ሰዎች ኤርትራ ስለ ኢትዮጵያ የምትለውን ማመን ይጀምሩ ይሆናል። አንዳንድ የአረብ አገሮችም እንዲህ አይነቱን አስተሳሰብ ይደግፋሉ ከሚል የተነሳ እንደሆነ ዑመር እድሪስ መሐመድ እንደተናገረ የአልጀዚራ ድረገጽ ጠቅሷል። በአዲስ አበባ ሊፈጸም ነበር የተባለውን ጥቃት የመራው ዑመር እድሪስ መሐመድ ከኤርትራ የጸጥታ አገልግሎት ጋር የተገናኘው በኮሎኔል ገመቹ በኩል እንደሆነ አልጀዚራ አያይዞ ዘግቧል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በአፍሪካ ቀንድ ሀገሮች ስለደረሰው አስከፊ የድርቅ ሁኔታ ሲጽፍ የፈረንሳይ የእርሻ ሚኒስትር ዓለም የምግብ ዋስትና እንዲኖር ለማድረግ አልቻለም ሲሉ የተባበሩት መንግስታት ድርጅት የምግብ አገልግሎት በምስራቅ አፍሪካ ስለደረሰው አስከፊ ድርቅ ባደረገው ስብሰባ ላይ እንደተናገሩ ገልጿል። አስፈላጊውን እርምጃ ካልወሰድን በስተቀር ረሃብ የምዕተ ዓመቱ ቅሌት ይሆናል በማለት ብሩኖ ለሜር በሮም በተደረገው ስብሰባ እንዳስገነዘቡ ቢቢሲ ጠቅሷል። ባብ ጌልዶፍ እና ሌሎች ዝነኛ የሥነ ጥበብ ሰዎች ዓለም አቀፍ ማኅበረሰብ የበለጠ ገንዘብ እንዲያዋጣ መጠየቃቸውን ገልጾ ኢጣሊያ፣ ፈረንሳይ፣ የአረብ አገሮችና ጀርመን ካላቸው ብሔራዊ ሀብት ጋር ሲነጻጸር ለአፍሪቃው ድርቅ ያዋጡት ገንዘብ አነስተኛ ነው ሲሉ እንደነቀፉ ቢቢሲ ጠቅሷል። በቢቢሲ የአፍሪቃ ጉዳይ ተንታኝ ማርቲን ፕሎት በከባዱ ድርቅ መሃል በምትገኘው ኢትዮጵያ በመጠኑም ቢሆን ብዙ ሰዎች በድርቁ ያልተጎዱት የሀገሪቱ መንግስት ሰፊ የምግብ ዋስትና መረብ በመዘርጋቱ ነው ብለዋል። የኢትዮጵያ ባለሥልጣኖች የምግብ አቅርቦትን ለክፉ ቀን ለይተው በማስቀመጣቸው የድርቁ ሁኔታ ማየል ግልጽ እየሆነ ሲመጣ ፈጣን ምላሽ ለመስጠት አስቻላቸው። በሰፊ የሀገሪቱ አካባቢዎች ላሉ ክፉኛ የተገዱ ማህበረሰቦች ምግብ ማከፋፈል የተጀመረው ባለፈው የካቲት ወር ሲሆን እስካሁን እንደቀጠለ የብሪታንያው የዜና ስርጭት ኮርፖሬሽን ጠቅሷል። አያይዞም ቢቢሲ በኢትዮጵያ ብዙ ማህበረሰቦች እየተሰቃዩ ቢሆኑም በሶማሊያ የደረሰውን አይነት ረሃብ ለማስወገድ ችለዋል። እንደ አውሮፓ አቆጣጠር ከ1980ዎቹ ዓመታት አንስቶ ሲጣርበት የቆየው የአደጋ መከላከልና ዝግጅት ስርዓት ሰርቷል ሲል ቢቢሲ ጽሑፍን አጠቃሏል። ዴይሊ ኔሽን የተባለው የኬንያ ጋዜጣ ደግሞ የተባበሩት መንግስታት ድርጅት ግቤ ሶስት የኤሌክትሪክ ኃይል ማመንጫ ግድብ ሊያስከትል የሚችለው አሉታዊ ተጽዕኖ እስከሚጠናበት ጊዜ ድረስ የግንባታው ስራ እንዲቆም ጥሪ አቅርቧል ሲል ጽፏል። የዓለም የቅርስ ኮሚቴ የግድቡ ግንባታ የቱርካና ሐይቅ ህልውናን አደጋ ላይ ጥሏል ይላል። ከዓለም ትልቁ የምድረ በዳ ሐይቅ የሆነው ቱርካና ሐይቅ የሚገኘው በኢትዮጵያና በኬንያ ድንበር ላይ ሲሆን ዩኔስኮ ማለት የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት መድቦታል። የዓለም የቅርስ ኮሚቴ ለኢትዮጵያና ለቻይና መንግስት በጻፈው ደብዳቤ ሁለቱ ሀገሮች የኮሚቴው አባላት እንደመሆናቸው መጠን የእንስሳትና የአዝርዕት ምርምር የሚካሄድበት ቦታ የሆነውን ሐይቅ የመንከባከብ ኃላፊነታቸውን እንዲወጡ ጥሪ አቅርቧል። ቻይና ለግድቡ ግንባታ ገንዘብ በማቅረብ እየረዳች እንደሆነ ይታወቃል። የተባበሩት መንግስታት ድርጅት ተቋም አያይዞም ኢትዮጵያና ኬንያ ግድቡ በቱርካና ሐይቅ ላይ የሚኖረውን ተጽዕኖ ለመመርመር ተቆጣጣሪ ተልእኮ እንዲጋብዙ ጠይቋል። ገንዘብ አበዳሪ አካላትም እስከ መጪው ዓመት ስብሰባው ድረስ ገንዘብ ከማበደር እንዲቆጠቡ ጠይቋል። ኢትዮጵያንና ኬንያን የሚያገናኘው የኤሌክትሪክ መብራት ማስተላለፊያ መስመር ሊጠናቀቅ ተቃርቧል ሲል ዴይሊ ኔሽን ላይ የወጣው ጽሑፍ ዘግቧል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በጤና ቆዩን።